ግጭት በቀጠለባቸው የኦሮሚያ ዞኖች አሁንም የስልክና የኢንተርኔት አገልግሎቶች መቋረጡን ነዋሪዎች ስለ መግለጻቸውን ይመለከታል። በኦሮሞ ነጻነት ተዋጊዎችና በመንግስት ኃይሎች መካከል ግጭት በቀጠለባቸው የኦሮሚያ ዞኖች አሁንም የስልክና የኢንተርኔት አገልግሎቶች መቋረጥ እንደቀጠለ መሆኑን ነዋሪዎቹ ገልጸዋል። የስልክ አገልግሎቱ በተለይ በጉጂ፣ በቀለም ወለጋ፣ በወሮ ጉድርና ሰሜን ሸዋ ዞኖች መቋረጡን የገለጹ ነዋሪዎቹ ይህም በተለይም በተማሪዎች ላይ ጫና እየፈጠረ መሆኑንም አክለው ተናግረዋል። የአሜሪካ ድምፅ ከኢትዮ ቴሌኮም ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ገልሞ ዳዊት ተጨማሪ አለው። የተለያዩ የኦሮሚያ ዞን ነዋሪዎች በዞናቸው በታጣቂዎችና በመንግስት ኃይሎች መካከል ቀጥሏል ያሉትን የተኩስ ልውውጦችን ተከትሎ የስልክና የኢንተርኔት አገልግሎት ከተቋረጡ ከዓመት እስከ ወራት እንደቆየ ይናገራሉ። በደቡብ ኦሮሚያ ጉጂ ዞን ወደራ ወረዳ ነዋሪ የሆኑት ሰው ስማቸው በአካባቢው አለ ባሉት የጸጥታ ስጋት እንዳይገለጽ ጠይቀው ስለ ስልክ አገልግሎት መቋረጥ እንዲህ ይላሉ። በአካባቢው አሁን የስልክ አገልግሎት የለም። ብትደውል አታገኝም። ሲፈልጉ ለሁለት ወር ዘግተው አንድ ቀን ይለቁታል። አንዳንዴ ማታ ከስድስት ሰዓት በኋላ ከደሎ መና ወረዳ ያለ ኔትወርክ ይደርሰናል እንጂ ምንም የለም። ይህ ጫና እያመጣብን ነው። አሁን ራሱ ያገኘህኝ አዶላ ወረዳ ስላለሁ ነው በአጋጣሚ እንጂ አታገኘኝም ነበር። ለዚህም መንስኤ በዋድራ ወረዳ አሁንም መቀጠሉ የተናገሩት የመንግሥት ኃይሎችና የኦሮሞ ነጻነት ሠራዊት ታጣቂዎች የተኩስ ልውውጥ መሆኑን ተናግረው በዚህም እስከ ባለፈው ሳምንት ድረስ ነበረ ሲሉ የገለጹት ተኩስ ልውውጥ ለሰው ሕይወት ማለፍ ምክንያት እንደነበረ አስታውሰዋል። በሌላ በኩል ይህ የስልክ አገልግሎት መቋረጥ የተከሰተበት መሆኑን ነዋሪዎች የገለጹት የኦሮሚያው ሰሜን ሸዋ ዞን ነው። አንድ ስማቸው በጽጥታ ስጋት እንዳይገለጽ ያልፈለጉ የሰሜን ሸዋ ዞን ድራ ወረዳ ነዋሪ እንዲህ ይላሉ ቱርኪም ባዬ ራኪታ ዳከራ ያው ካ ጎዲና ከኛች የስልክ አገልግሎቱ እኛ ጋር በጣም አስቸጋሪ ነው። ላለፉት ሁለት ወራት ከነአካቴው ምንም አልነበረም። አሁንም ያለው የስልክ አገልግሎቱ በጣም የሚቆራረጥ ነው። የማኅበራዊ ትስስር ገጾችን መጠቀም፣ ኢሜል መክፈት አሁንም አይቻልም። የድራ ወረዳ ነዋሪው አክለው በዚህም ተማሪዎች በጣም ተጎጂ መሆናቸውን ይናገራሉ። ዲባን ፊዳ ጅሩ ሳ ኛፍ አካ ኛ ናን ወረዳችን ከዞኑ መቀመጫ ከተማ ፊቼ 81 ኪሎሜትር ርቃን የምትገኘው የተማሪዎቻችን የተለያዩ መረጃዎች ወረዳ ደርሰው ወደ ዞን መላክ ነበረባቸው። የስልክና ኢንተርኔት አገልግሎት ባለመኖሩ ባለፈው ወር የአስራ ሁለተኛ ክፍል መልቀቂያ ፈተና ያጠናቀቁ የወረዳችን ተማሪዎች በጊዜ የዩኒቨርሲቲ ትምህርት ምርጫቸውን ለመሙላት በዚሁ ችግር ወደ ኋላ ቀርተዋል። አሁንም የአስራ ሁለተኛ ክፍል መልቀቂያ ፈተና ወስደው ውጤታቸውን በተመለከተ አቤቱታ ለማቅረብ የነበሩ ተማሪዎች ያው አቤቱታ የሚሞላው በበይነመረብ ብቻ ስለሆነ ያም እድል አልፏቸዋል። በመጨረሻም የተለያዩ ኮሌጆች እድሎችን መሞከር የሚፈልጉ የአርሶ አደር ልጆች ኢንተርኔት አገልግሎት ባለመኖሩ አሁንም እንዲሁ ተቀምጠዋል። ስለዚህ ጫናው በጣም ከባድ ነው። በምዕራብ ኦሮሚያ ቄለም ወለጋ ዞንም መሰል ሁኔታ መኖሩን ነዋሪዎች ይናገራሉ። መምህር መሐመድ አሰን በዞኑ በአንድ ትምህርት ቤት አስተማሪ መሆናቸውን ይናገራሉ። ምንም የኔትወርክ አገልግሎት በትምህርት ቤታችን አካባቢ የለም። አሁን ራሱ ያገኘ ያገኘኸኝ ኔትወርክ ወዳለበት ስለወጣው ነው። ኢንተርኔት ደግሞ አይታሰብም። መምህራን አሁን የተለያዩ ተጨማሪ ማንበቢያ ግብዓቶችን ከኢንተርኔት ማግኘት ነበረባቸው። ነገር ግን ያው ኢንተርኔት ባለመኖሩ ይህ የለም። በጣም ችግር ነው። መምህር መሐመድ አክለው በሚያስተምሩት ትምህርት ቤት የስልክ ግንኙነት ባለመኖሩ ሁሉንም የአስራ ሁለተኛ ክፍል ተማሪዎችን ወደ ሌላ ተማሪ ቤት ለማዛወር መገደዱን ይገልጻሉ። እኛ የአስራ ሁለተኛ ክፍል ተማሪዎች ነበሩን ያው ለአስራ ሁለተኛ ክፍል ተማሪዎች ፋይል ማስተላለፊያ እና ለተማሪዎቹም ኢንተርኔት መጠቀም አስፈላጊ ስለሆነ ያን ትምህርት ቤታችን ስለሌለው ተማሪዎቹን ወደ ሌላ ተማሪ ቤት አዛውረናል ማለት ነው። የስልክ አገልግሎት ባለፈው ዓመት በቦታው ተመልሶ እንደነበረና በማልዳግም ማቋረጡንም መምህሩ አብራርተዋል። የምዕራብ ኦሮሚያ ሆሮ ጉድሩ ወለጋ ዞን ነዋሪ የሆኑትና ስማቸው አሁንም በጸጥታ ስጋት እንዳይገለጽ የጠየቁት ሌላ ነዋሪም በአሙሩ ወረዳ አገምሳ ከተማም የስልክ አገልግሎት ከተቋረጠ ዓመታት እንዳለፉት ይናገራሉ። አመሌ ኮንደሽን የሚስል አካ የስልክ ግንኙነቱ እንደ አገምሳ ከተማ የለም። ማህበራዊ ሚዲያ መጠቀም የሚባል አናውቅም። ላለፉት ሦስት ዓመታት ማለት ነው። ይህ የአሁኑ ራሱ በስሱ መለቀቅ የተጀመረው ወር አካባቢ ነው። ይህም ነዋሪውን ለተለያዩ ችግሮች እያጋለጠ ነው። ሌላ ቦታ ዘመድ ያሉት ዩኒቨርሲቲና ኮሌጅ ልጆቹን የሚያስተምር ሁሉ ወደ አጎራባች ወረዳዎች ሄዶ ነው በስልክ ከዘመዶቹና ከልጆቹ ጋር እየተገናኘ ያለው ነዋሪው። አክለው የስልክ አገልግሎቱ መቋረጥ ጫናን ሲያስረዱ በወረዳችን የሁለተኛ ደረጃ እና የአስራ ሁለተኛ ክፍል መልቀቂያ ትምህርት የሚወስዱ ተማሪዎች አሉ። ያው ሌላ አካባቢ በይነበረብን ተጠቅመው ተጨማሪ ንባቦችን በማግኘት ራሳቸውን ለፈተና ያዘጋጃሉ። እንደሚታወቀው ያ ግን በእኛ አካባቢ የለም። በዚህም ባለፈው ዓመት የአስራ ሁለተኛ ክፍል መልቀቂያ ፈተና ከወሰዱት አንድም ተማሪ ከወረዳችን የማለፊያ ውጤት አላመጣም። የነዋሪዎቹን አቤቱታ በተመለከተ ቪኦኤ ከአገልግሎት አቅራቢው ኢትዮ ቴሌኮም ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። በተለያዩ ክፍለ ዓለማት ስላለው የመረጃና የሀሳብ ነጻነት ደረጃን የሚያጠናው ፍሪደም ሃውስ ከሰኔ ወር 2023 ዓ.ም አንስቶ እስከ ግንቦት ወር 2024 አጠናው ያለውን ጥናት ይፋ ሲያደርግ ኢትዮጵያን በኢንተርኔት አገልግሎት ዘርፍ ከ127 ነጥብ ብቻ በመስጠት የኢንተርኔት ነፃነት ከሌለባቸው አፍሪካ ሀገራት ተርታ ማሰለፉ ይታወሳል። ፍሪደም ሃውስ ለኢትዮጵያ ደረጃ የሰጠው ኢትዮጵያ ውስጥ የኢንተርኔት አገልግሎት የሚያገኙ ሰዎች አዝ ውስን በመሆኑና መንግስትም በበየነ መረብ ይተላለፋል የተባለ መረጃ ሳንሱር ያደርጋል በሚሉ ሁለት ምክንያቶች መሆኑን በዋነኛነት አስቀምጠዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ